ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከ17 በአንድ መጽሐፍ ደራሲ መስፍን ማሞ ጋር ያካሄድ ነው ቃለ ምልልስ በዚሁ ይደመደማል። የማጠቃለያው መነሻ ይህ ነው። በዚሁ ውስጥ በርካታ መጽሐፍቶች እንደዚሁ በመድብል ውስጥ የተካተቱ የራሳቸውን ችሎ ይቆማሉ። እነ ጋዜጠኛ ፍቅሩ ኪዳኔ ፒያሳ ልጅ፣ እንደዚሁ አንጋፋው ደራሲ ሳህለ ስላሴ ብርሃነ ማርያም ፍኖተ ሕይወት አውቀን እንታረም፣ ረናላ አብይ አበበ አቤ ጉበኛ አልወለድም፣ ዴርቶጋዳ ጋዳ ይስማዕከ ወርቁ ቆንጂት ብርሃን ምርኮኛ፣ ዶክተር ያዕቆብ ወልደ ማርያም አሰብ የማናት አለማየሁ ገላጋይ ኢህአዴግን ካሳለው ጣምራ ቁስል በተስፋዬ መኮንንና የነጻነት ጎህ ሲቀድ በዶክተር ብርሃኑ ነጋ ተካተዋል። በዚህ በመጽሐፉ መድብል ውስጥ ከአስራ ሰባቱ ውስጥ እንደ ፒያሳ ልጅ ቀላል በሆነ ግን በርካታ የሆኑ አዋዝቶ የሀገርም ታሪክ ሌሎችንም ጭምር የሚገልጹ እኚህ ሰው ዲፕሎማት ናቸው ወይ እስከ መሰኘት የደረሱት የፍቅሮ ኪዳኔ ከዛም አንኳር ጉዳዮችን የሚያነሱት በአሰብ ጉዳይ ላይ በሌሎችም እንደዚሁ አሉ። ከነዛ ውስጥ አንዱ አልወለድም ላይ አስመልክቶ አልወለድም ባህር ነው። በዚህ በ ባህር ውስጥ ህይወት አለ። በዚህ ባህር ውስጥ ምስጢራት ይገኛሉ። ምስጢራቱ ለወጣቱ ትውልድ ሲገለጡ በጦቢያ ሰማይ ፀሐይ ትወጣለች የሚል አስፍረዋል። ያለወለድ ምስጢራት ምንድ ናቸው? በተለይ ለወጣቱ ትውልድ መላከት የሻቱት ስለምን ነው? ሌሎችስ አንኳር ጉዳዮች በዛ መጽሐፍ ውስጥ ከተካተቱት ውስጥ ጠቅለላ አድርገው የሚነግሩን ጭብጥ ብን ይሆናል? ካሳሁን፣ እንዳልከው ይሄ መጽሐፍ ያው ረጅም ሰዓት የሚወስድብን ነገር ነው፣ እያንዳንዱ ላይ እንሄድበት ብንለው። ምክንያቱም እንዳልከው ጭብጣቸው፣ ይዘታቸው፣ መልእክታቸው ህያው ነው። ህይወት አለው። ትርጉም አለው። በተለያየ መንገድ ልታበራያቸው ትችላለ በዚህ አስራ ሰባት በአንድ መጽሐፍ ላይ ባሉት ጭብጦች በአስራ ሰባቱ መጽሐፍት ላይ ለመሄድ ብዙ ጊዜ ይጠይቃል አይቻልም ለምሳሌ አልወለድም በጣም ከሚገርሙኝ የዛ ዘመን መጽሐፍ አንዱ ነው አልወለድም ሳነበው በጣም የሚደንቀኝ የደነቀኝ መጽሐፍ ነው ተምሳሌ ነው አልወለድም አሁን ለምሳሌ አልወለድም በእንግሊዝኛ ተጽፎ ቢሆን ኖሮ ዛሬ ለምሳሌ ጆርጅ ኦርዌል የጻፈውን አኒማል ፋርም የእንስሳት አብዮት በዓለም በአንድ መቶ አመት ውስጥ ካሉት ታላላቅ መጽሐፍት በሰላሳኛ ደረጃ የተቀመጠው ከምሳሌያዊ ጽሁፍ ነው። የእንስሳት ተረት ተረት ይመስላል። ነገር ግን ለምንድን ነው ትውልድን አልፎ ትውልድ በተተካ ቁጥር ነፃነት በተገፈፈባት ጭቆና ባለበት አምባገነኖች በበዙበት ዘረኝነት በቆመበት የሰው ልጆች ፍትህና ርትሃት በሚዋደቁበት ወይም ሰዎች ለፍትህ ለርትህ ቆመው ሞተው ያገኙትን ፍሬ ጥቂቶች በሚነጥቁበት ዓለም ውስጥ ያ መጽሐፍ ያው ስለሆነ ነው። አልወለድም እንደዛ በዓለም ቋንቋ ቢጻፍ ኖሮ ዛሬ የትየለሌ ተቀባይነት የሚኖረው ይሆን ነበር። አልወለድም ማን ነው ብለን መጠየቅ አለብን አልወለድምን ለማወቅ ከፈለግን፣ ምክንያቱም ያኔ ነው ሚገባል አልወለድም አሁን ማን ነው ብትለው አቤ ጎበኛ ስም አልሰጠውም፣ ዘር የለውም፣ አይታወቅም፣ መጠሪያ የለውም። አልወለድም መጠሪያ ስም የለውም፣ የተለየ መልክና ቁመና አልተሰጠውም፣ የዘር ታርጋም አልታተምበትም። አልወለድም ተምሳሌዊ ሲምቦሊክ ገፀ ባህሪ ነው። በስቃይ ተወልደው በስቃይ የሚኖሩትን የኢትዮጵያ ልጆች ሁሉ ይወክላልና ኦሮሞውን፣ ትግራዩን፣ ኦሮሞው አማራውን፣ ሲዳማውን፣ አረሪውን፣ ጉራጌውን፣ አኛዋኩን፣ አፋሩን፣ በጥቅሉ የኢትዮጵያን ልጆች ሁሉ ይወክላል። ነጻነታቸውና ሰብአዊ መብታቸውን ተገፈው በድህነት ወለል ላይ ተጥለው በግፍ አገዛዝ የሚማቁትን እምቢ ለባርነት እምቢ ለግፍ አገዛዝ ብለው በግፈኞች እጅ መራራ ጽዋ ያዘ ተጎነጩት ኢትዮጵያውያንና ብሩህ ዘመን ለሚሹት ሁሉ አልወለድም የቆመ መጽሐፍ ነው እና አልወለድም ለነፃነት፣ ለሰብአዊነት፣ ለመብት፣ ለእኩልነት፣ ለፍትህ እንደተሟገተ የታሰረ አስሮ ለፍርድ የቀረበ ለፍርድ ቀርቦም ፍትህ ያጣ ፍትሑም ሞት ተበይኖበት ግንባሩን በጥይት የተነደለ አንድ ኢትዮጵያዊ ነው። አልወለድም ኢትዮጵያ ብሩህ እንድትሆን፣ ኢትዮጵያ ከጭቆና አገዛዝ ከግፍ አገዛዝ፣ ከዘረኝነት፣ ኢፍትሃዊ ከሆነ መድሏዊ አስተዳደር ተላቃ ነፃና ዴሞክራሲያዊ ሁሉ ዜጎቿ በኩልነትና በሰብአዊነት የሚኖሩባት ሀገር እንድትሆን የሚፈልግና ለዛም ተጸንሶ የተጻፈ የዘመኑ ጽሁፍ ነው። ይሄንን ጽሁፍ በየዘመናችን ስናየው ኢትዮጵያ ካለችበት ነባራዊ ሁኔታ እየተነሳን ስንመለከተው ባህር ነው፣ ብዙ ነገሮችን ይገልጽልናል። የአልወለድም መቋጫ ኢትዮጵያዊነት ነው፣ መነሻው ኢትዮጵያዊነት ነው፣ መደምደሚያውም ኢትዮጵያዊነት ነው። ምን ይላል? በእውነት ነፃ ለመውጣት እድል እንዳለን ተስፋ አደርጋለሁ ይላል መጽሐፉን ሲቋጭ ከእንግዲህ ወደ ነበርንበት ባርነት የምንመለስ ከሆነ ግን አሁንም ባልወለድ፣ ሌላውም ኢትዮጵያዊ ባይወለድ በተሻለ ነበር። ግን ተስፋ አንቁረጥ፣ አንድ ጊዜ ኢትዮጵያዊ ሆነን ተፈጥረናልና ይህ ትውልድ፣ አሁን ያለው ትውልድ ኢትዮጵያዊ አይደለሁም፣ መጀመሪያ እከሌት ነኝ፣ መጀመሪያ እከላዊ ነኝ፣ ኢትዮጵያዊ አይደለሁም፣ መጀመሪያዊ ይሄ ነው ኢትዮጵያዊ ነህ በሚሉኝ ላይ በኢትዮጵያዊነት መደራደር እፈልጋለሁ መጀመሪያ የሚሉ ሁሉ ምሁራን አሉ እኮ፣ በአሁኑ ሰዓት የሚገርም እኔ እንዲህ አይነት ትውልድ ያለኝ ሰው ነኝ። ኢትዮጵያዊ ነህ የሚሉኝ ካሉ ኢትዮጵያዊ በሚለው ላይ መደራደር እፈልጋለሁ እስከ ማለት በምሁራን ደረጃ ሁሉ የተደረሰበት አሳፋሪ ጊዜ ነው። ይህ ትውልድ አቤ ጎበኛን ሲያነብ ከዚህ ሁሉ ነገር ጸጥቶ ነፃ ሆኖ እንዲመለከት የሚጋብዘው ነው ምክንያቱም ምን ይላል አንድ ጊዜ ኢትዮጵያዊ ሆነን ተፈጥረናል ይላል የዘር የጎጥ ነገርን አያነሳም ኢትዮጵያዊ እንደ ኢትዮጵያዊ ያስባል አንዱ ለሁሉም ሁሉም ለአንዱ ይቆማል አሁን ያለው ትውልድ ይህ ፅንሰ ሀሳብ ለሀያ ሰባት ዓመት በተለይ ወያኔ በጋረደው ጥቁር መጋረጃ ትብታብ ተገልጦለት ይሄ እውነት ሲበራይለትና ዘመነ መሳፍንታዊ አስተሳሰቡን ትቶ ኢትዮጵያዊ ነኝ ብሎ ሲቆም ያን ጊዜ በኢትዮጵያ ላይ እንደ ኢትዮጵያዊነቱ ለሁላችንም የሚሆን ፍትህ፣ እርትህ፣ ነፃነት፣ እኩልነትን እንድትሰፍን የበኩሉን ያደርጋል። ምክንያቱም ወጣት የለውጥ ኃይል ነው። ወጣት ሀገር ይለውጣል። ወጣት የብሩ ተስፋ ምልክት ነው። በመጥፎም ትጠቅመዋለህ በጥሩም ታመጣዋለህ። እና ይሄንን ያልኩበት ምክንያት ይሄ ነው፣ ካሳሁን እና ለምሳሌ ሳህለ ስላሴ ብርሃን ማርያም በጣም የሚደንቁ ታላቅ ኢትዮጵያዊ ናቸው፣ ደራሲ ናቸው፣ ሀያሲ ናቸው እና ደግሞ ተርጓሚም ናቸው። ብዙ መጽሐፍትም ተርጉመዋል። እሳቸውም አሁን የሚገርም እኮ ነገር ነው ካሳሁን፣ እዚህ መጽሐፍ ላይ በየረድፉ ስትሄድ የሁሉም ደራሲያን አስኳል ሆኖ የምታገኘው በየመጽሐፋቸው ውስጥ ብዙ መሳጭ ታሪኮች ሲኖሩና አስኳሉ ወይም ምሶሶ ኢትዮጵያዊ ወይም ኢትዮጵያዊነት የሚለው ነው። እያንደ አስራ ሰባቱንም መጽሐፍ ይዘት ትሄድ ማለት ነው። እና የሚገርመኝ ነገር ያ ነው። በጣም አንዱም ይህንን ያሰባሰብኩበት ምክንያት ይሄ ነው። ከእነዚህ መካከል አንዱ ሳህለ ስላሴ ናቸው። አብሮ መኖር ምን ማለት ነው? ኢትዮጵያዊነት ምንድን ነው? ብዙ ነገር ይተነትናሉ። የእሳቸው መጽሐፍ እጅግ ሰፊና ጥልቅ ስለሆነ የሚያዋጣው ማንበብ ነው። ይህን መጽሐፍ እድል ከተገኘ የሚያነቡ ሰዎች ምንድን ነው ቀንጨብ ቀንጨብ ተደርገው ከየመጽሐፍቱ አንኳር ነጥቦች ስለወጡለት ሉን መጽሐፍ ለማንበብ ብርታት ይሆኑታል። በአሁኑ ዘመን ብዙ መጽሐፍ ማንበብ የማይፈልጉ ኢትዮጵያውያን ቢኖሩም በዚህ በራሱ ሊበቃቸው የሚችሉም ይኖራሉ። ከነዚህ መካከል አንዱ እንዲያነቡት የምጋብዛቸው የሳህነ ሥላሴ ብርሃነ ማርያምን ክኖተ ሕይወትን መጽሐፍ ነውና እሳቸው ለምሳሌ ቅድመ እያነሳሁልህ። አንድ በጣም የሚደንቀኝ ነገር አለ። ሰፊ ነው የጻፉት ነገር፣ ስለ ኢትዮጵያዊነት፣ ስለ አብሮ መኖር። ከጉራጌ ሀገር ተነስተው ፓሪስ የደረሱ ከዛ በኋላ ደግሞ በብዙ ኃላፊነቶች ላይ ሆነው ያገለገሉ እና ከዛች ከአባታቸው ጎጆ ጉራጌ ሀገር ከነበረው ሕይወት እጅግ ማርማር የሚል የሚጣፍጥ ሕይወት ተነስተው በአዲስ አበባ አድርገው የገጠማቸውን ነገር ብዙ ነገር ይተርካሉ። በዛ ውስጥ ኢትዮጵያ እንታይባታለን። አሁን ዛሬ ብዙ ሰዎች ስሜን የቀየረው ነፍጠኛው ነው በዚህ ወጣ በዚህ ወረደ ወይም እንዲሆነ በሚል ታሪክ ትርክት ውስጥ የገቡትን ሁሉ ኖተ ህይወትን ሳህለ ሥላሴ ብርሃነ ማርያምን ከጉራጌ ሀገር እሳቸው ከሚጠቅሱት ተነስተው እዚህ ደረጃ ሲደርሱ ያሳለፉትን የህይወት ታሪክ መለስ ብለው የሚመለከቱበትም ዓይን እንዴት ያለ ታላቅ መሆኑን ይረዳል ነው ምለት። አሁን በጣም የሚያሳዝነ በቅርብ ጊዜ በየዩኒቨርስቲዎቹ በየታላላቅ ትምህርት ቤቶች በዘር እየተቧደነ ወጣቱ ሲገዳደል ወጣቱ እርስ በርሱ ከፍተኛ አመት ሲያስነሳ ውጣልኝ ውጭልኝ ሲባባል ብዙ ነገር የሚያሳፍር ነገር እንሰማለን። አሁን እሳቸው ለዚህ ትውልድ ትምህርት የሚሆን ነገር ብዙ ነጥቦችን አስፍረዋል እዚህ ላይ። ለምሳሌ ለአምስት ዓመታት ያህል አብረን መኖር የጀመርነው ወጣቶች ከተለያዩ የኢትዮጵያ ክፍሎች የመጣን ነበርን። ከቤተ ጉራጌ፣ ከከምባታ፣ ከወላይታ፣ ከአርሲ፣ ከኤርትራ፣ ከትግራይ እና ከአዲስ አበባ ጭምር የተሰባሰብን ነበርን። በመሀከላችን የወንድማማችነት ስሜት እንጂ አንድም ቀን የልዩነት ስሜት አድሮብን አያውቅም። የአዲስ አበባዎቹ ግን አማርኛ ስንናገር የቃላት አጠራራችን ወደ የአፍ መፍቻ ቋንቋችን ስለሚስበን ይስቁብን ነበር። ይህ ግን ለክፋት ሳይሆን መኮላተፋችንን እንደ አስቂኝ ነገር ስለሚቆጥሩት ነበር እንጂ ለመጥፎ አልነበረም፣ ይላሉ ሉክ። ዛሬ ይሄ ነገር በኢትዮጵያ ውስጥ ከፍተኛ ጠብ ያነሳ፣ ከፍተኛ የወጣቶች መቆራቆዣ፣ ከፍተኛ የህይወት መጥፊያ መንገድ ነው። በሳህለስላሴ ብርሃነ ማርያም ዘመንስ ሳቅ ነበር፣ ህይወት ነበር ሹመር ነበር። እንዲህ ነው ኢትዮጵያውያን የኖሩት፣ እንዲህ ነው ኢትዮጵያውያን ያደጉት። የእሳቸው መጽሐፍ ብዙ እጅግ ብዙ ትምህርቶችን የሚሰጥ ስለሆነ ብዙዎችን የምመክረው ብቻ ለይም መጽሐፍ ያንቡት፣ አለበለዚያ የእሳቸውን ሙሉ መጽሐፍ ወስዶ ቢያነቡት በጣም ይጠቅማል። እኛ ብዙ ጊዜ የውጭ ሀገር ሰዎችን መጥቀስ እንወዳለን፣ ስለራሳችን ብዙም አናቅም። እና አንድ ጊዜ የምንገጠማቸው ሳህለ ስላሴ ፈረንሳይ ሀገር ሳሉ የስነ ጽሁፍ ተማሪ የሆነች አንዲት ሴት ምንትላቸዋለች ሚሸል፣ የስነ ጽሁፍ ተማሪ ነች። የስነ ጽሁፍ ተማሪ እንደመሆኗ መጠን የማወቅ ፍላጎት አድሮባት፣ አንድ ቀን በአለም የታወቁ ኢትዮጵያዊያን ደራሲ አላችሁ ስትል ጠየቀችኝ ይላሉ። ጭንቅላቴ ላይ ቦምብ ያፈነዳችብኝ መሰለኝ ነው ሚሉት። ለምን? አዎ ከበደ ሚካኤልን አውቃለሁ። አዎ ጥቂቶችን አውቃለሁ። ነገር ግን እኔም አውቀው እነ ሩሶን፣ እነ ማርሴትን፣ እነ አንድሬ ዋርካን ከፈረንሳይ ውጭ ደግሞ እንደነ ሼክስፒር፣ እንደ ቻርልስ ዲከንስ፣ እንደ ሊዮ ቶልስቶይ፣ ፍዮዶር እነዚህን ነው የማውቀው እንጂ ከኢትዮጵያ ከሁለት ከሶስት ሰው በላይ አላውቅም ብለው ጭንቅላቴ ላይ ቦምብ አፈነዳችብኝ ይላሉ። ያ ቦምብ ነው ውሎ አድሮ ወደ ራሳቸው ተመልሰው የራሳቸውን ደራሲያን፣ የራሳቸውን የእውቀት ጠቢባን፣ የራሳቸውን ሰዎች ታሪክ ማንበብና ወደ ውስጣቸው ወደ ራሳቸው ጠልቀው የገቡትና የተመራመሩት እና ምን ይላሉ የእኛን ሰዎች ወደ ውጭ ቋንቋ ተርጉመን ባለማቅረባችን ብዙ እውቀት ያላቸው ለሌሎች ብርሃንም ሊሆኑ የሚችሉት የጋን መብራት እየሆኑ የቀሩትም ለዚህ ነው ይላሉ። እና በዚህ መልክ ብዙ ነገር ያሰፍራሉ የእሳቸውን። በዚሁም ጨርሰው የሌሎችም እንደዚሁ ነው። ፍቅሩ ኪዳኔ በጣም የሚደንቁ ደራሲ ናቸው። ያው አንተም በተለያየ ጊዜ ጋሽ ፍቅሩን አግኝተህ ያነጋገርካቸው፣ ታሪካቸውንም በሚገባ እንትን ያልክ ይመስለኛል። ጋሽ ፍቅሩ አንድ አባባል አለው፣ ቤተ መጽሐፍቱ ሳይቃጠል ድረሱበት የሚለው አባባል ነበረው። ጋሽ ፍቅሩ እጅግ ሊቅ የሆነ ሰው ነው። ጋዜጠኛ ነው። በኢትዮጵያ ኦሎምፒክ ብዙ ነገር ያበረከተ አንተ ስለምለው ለረጅም ጊዜ በኢሜልም በተለያየም ስለምንገናኝ ነው እንጂ ከሌላ ነገር አይደለም። ታላቅ ሰው ነው ጋሽ ፍቅሩ እና ኢትዮጵያ ካጣቻቸው ብዙ ታላላቅ ሰዎች አንዱ ጋሽ ፍቅሩ ነው። የፒያሳን ልጅ አንድ ሰው ሲያነብ የፒያሳን ልጅ አይደለም የሚያነበው፣ የኢትዮጵያን ታሪክ ነው የሚያነበው። ስለና ይዝነቃቸው በአፍሪካ ውስጥ ስለነበሩ ታላላቅ ስራዎች፣ ኢትዮጵያ በተለያዩ ዓለማት ስለነበራት ክብር እጅግ ብዙ ነገሮችን ነው መጽሐፉ የፒያሳ ልጅ የሚያነሳው። እኔ እጅግ የሚደንቀኝ አንድ ነገር በፒያሳ ልጅ ላይ ይሄ ሁሉ ታሪክ ይሄ ሁሉ የተነሱትን ነጥቦች ማስታወስ መቻል እና ሰነድነት ማስቀመጥ መቻሉ በጣም በጣም በጣም እጅግ ይደንቀኛል። ምክንያቱም ስታነባቸው የማይታሰቡ ነገሮችን ሁሉ ነው የሚያስቀምጠው። የጋሽ ፍቅሩ እውቀት ሰፊ ነው። ጋሽ ፍቅሩ ዲፕሎማት ነው። ጋሽ ፍቅሩ ለኢትዮጵያ ብዙ ያገለገለ ብዙ የሰራ ሰው ነው። ሌላ አንድ መጽሐፍ ከመሞቱ በፊት የጻፈው የስፖርት የስፖርት ምጣኔዎች የምትል አንድ መጽሐፍ አለችው። በጣም ግሩም የሆነች መጽሐፍ አንድ ነጥብ ስለ ጋሽ ፍቅሩ ላንሳልህና ላቁመው። ሀገራችን ምንም ድሃ ብትሆን በተቻላት መጠን ሁሉም ትምህርት ገቢቶ እንዲያገለግልባት ጥራለች። መተቸት ቀላል ስለሆነ ይህ ቢሆን ኖሮ የሚልም አይጠፋም። መረሳት የሌለበት አሁን የምንጠቀምባቸውና የምንገለገልባቸው ሁሉ መሰረት የተጣለበት በእኛ ዘመን መሆኑን ነው እኔ ተወልጄ ያደግኩት በስራም ላይ የዋልኩት በሀገሬ የኖርኩት በንጉሰ ነገስቱ ዘመነ መንግስት ነው። በዚያን ጊዜ ኢትዮጵያ በዓለም ተከብራ እኛም ኮርተንባት፣ ሁሉም ዘር ተቀላቅሎ በአንድነትና በሰላም ኖረንባታል። ይኸው ነው ዛሬ የቀድሞዋ ኢትዮጵያ የሲኦል ኢትዮጵያ እንደሆነች አድርገው የሚናገሩ የቀደምቷ ኢትዮጵያ የአንድ ወገን ኢትዮጵያ እንደሆነች አድርገው የሚተርኩ አክቲቪስቶች፣ ፖለቲከኞች፣ የነጻነት አውጪ ድርጅቶች ወዘተርፎዎች ሁሉ ከንቱ አታሞ እየጎሰሙ መሆኑን ሊረዱት ይገባል። የጋሽ ፍቅሩን ሌላውን ቀርቶ የጋሽ ፍቅሩን መጽሐፍ በማንበብ ራሳቸውን ሚዛን ላይ ማስቀመጥ ይችላሉ። እና ካሳሁን እንግዲህ ጠቅለል ሳደርግ በዚህ መልክ ነው። ይሄ መጽሐፍ በተቻለኝ መጠን ስምንት ዓመት ውስጥ ያዘጋጀዋቸው መጽሐፍ ቅኝቶችን አሰባስቤ ስለሆነ በተቻለ ሰው ሲያነብ እንዳይሰላችም፣ ኮፒም ሳይሆን የየራሱን ትንታኔ እየሰጠ እያዋዛ ሰውም ደግሞ የማይመስለውን ነገር እንዲሞግት ተደርጎ የተዘጋጀ ነው እና አመሰግናለሁ። ከሰው ይህን መጽሐፍ ፈልገው አንብበው ለመንበብ የሚሹ ወገኖች ቢኖሩ እና ከደራሲያኑ ጋር መተዋወቅ ወይም ደግሞ የሚያውቋቸውን ስራዎች መልሰው መከለስ የሚሹ ቢኖሩ በምን መልኩ ያገኙታል? በአውስትሬሊያ ውስጥ ያሉም ሆነ በአገር ቤት ወይም ደግሞ በሌሎች የተቀረቡ ክፍለ ዓለማት የሚኖሩ ኢትዮጵያውያን ይህንን መጽሐፍ ፈልገው ለማግኘት የሚችሉ በምን መልኩ ነው? በእውነቱ ካሳሁን በዚህ መልክ አንድ መናገር የምፈልገው በጣም ደካማ ሰው ነኝ በዚህ ጉዳይ ላይ እና ይሄኛው ሶስተኛ መጽሐፌ ነው። ሶስቱም መጽሐፎች እዚቹ አውስትራሊያ ውስጥ ሲድኒ ይታተማሉ። ሜልበርን ይሄዳል። ተወሰነው የተወሰነ ፐርዝ ምናምን እንደዚህ ይላካል። ታሪኩ እዛ ላይ ያቆማል። አንዳንዶቹን በውጭ ሀገር ከአውስትራሊያ ውጭ ለሚኖሩ ወዳጆቼ እንዲሁም ፖስታ አድራሻ ልክላቸዋለሁ እና በዚህ አንጻር አሁን የእንስሳት አብዮት መጽሐፍ አለ። እሱ በተለያዩ ዌብሳይቶች ላይ ሲተርኩት ሰምቻለሁ። ሁለተኛው ሞትና ኢትዮጵያ መሪዎች የሚለው ዳጎስ ያለ መጽሐፍ ነው። ይኛው አሉ እና እነሱ ሶስቱም አደባባይ የሆነ ህትመት ከአውስትራሊያ ውጭ የላቸውም። እንግዲህ ወደፊት ምን እንደማደርግ መንገዱንም አላቅም። ብዙም ጥረቱና ከውስጥ የትጋቱ ባይኖርም ጻፍኩኝ። እዚሁ አካባቢ ከበተንኩት በኋላ የኔ እንትን ያቆማል በላይና ግን ሌሎች ማግኘት አለባቸው። እንግዲህ ኢትዮጵያ አንዳንድ ሰዎች ምን አይነት መልክ እንደሚያገኙና የሕዝብ እጅ መግባትም የሚችል ከሆነ እንደዛ ነገሮችን ሀሳቦችን ሰዎች ስለሰጡኝ መንገዶችን ለማመቻቸት እየሞከርኩ ነው። ከዛ በተረፈ ግን በዚህ አድራሻ በዚህ ቦታ አሁን ሜልበርን ምንም የለም፣ ያስቀመጥኩበት ቦታም የለም፣ ምንም የለም። ፐርዝ ምን ጻፎች ለተወሰኑ ሰዎች ላክልን ብለው እነሱ እዛን ያከፋፍሉታል በየ ቤተክርስቲያኑ በመሳሰሉትና እንግዲህ አንድ ሜካኒዝም አንድ መንገድ ፈልጌ አደርግ ይሆናል። ለጊዜው ግን ያለሁት በዚህ ደረጃ ነው። ካሳሁን መልካም ምናልባትም በማህበራዊ ሚዲያ በኩል እንደዚሁ በቀጥታ አገኝተው በጻፎትንም ማዘዝ ወይም ማግኘት የሚችልበት ብልሃት ሊኖር ይችላል። በሌሎች አንባቢያን ዘንድ ማህበራዊ ሚዲያ ተጠቃሚ በሆኑት በኩል የአስራ ሰባት በአንድ ደራሲ መስፍን ማሞ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን ስለሰጠኸኝ ጊዜ፣ ስለ ትዕግስት እና ስለ ስጉህ ጥያቄዎችህ ምስጋናዬ ላቅ ያለ ነው። መልካም ምሽት።